ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሐሙስ ሚያዝያ 8 2012 ዓ ም ዝግጅታችን ጀመረ። ለልጆቼ እንድኖር ነው አሁን ጸሎቴ። ከእንግዲህ በጣም ከባድ ነው ይሄ በጣም ከባድ ነው። ጨለማ ነበር የመሰለኝ ሁሉም ነገር። መቼም ዘመድ አዝማድ የለም። አይዞሽ ብሎ ተጠግቶ የምረዳ ደግሞ ሰውም አለ። አሁን ሰውም የማይቀርብበት ጊዜ ነው። ከባድ ጊዜ ስለሆነ ብዙ ሀዘን ነው። ልቤን ሰበረው የተሰማኝ ዩናይትድ ስቴትስ የላስ ቬጋስ ከተማ ነዋሪዋ ወይዘሮ አበራሽ ኦሮሞ ባለቤታቸውን በኮቪድ 19 አተዋል። አሁንም በቫይረስ ተይዘው ቤት ለብቻ ተቀምጠው ይገኛሉ። እዚህም ሀገር ባህላችን ተከትሎን አሁንም ዘመድ መጠየቅ፣ ባተኛ ጋር አብሮ ማሳለፍ፣ ልደት መሞከር፣ ለቅሶ እንደዚህ ይደረጋሉ። በእዚያ የተነሳ ጉዳት እየመጣ ነው እና ቁጥሩን በትክክል ማስቀመጥ አስቸጋሪ ነው። ከምናገኛቸው መረጃዎች ከመቶ ያላነሱ እስካሁን ሕይወታቸውን እንዳጡ ነው ይሰማል። በአሜሪካ የዩናይትድ ስቴትስ አምባሳደር አቶ ፍጹም አረጋ ናቸው የሰማችኋቸው። አነጋግረናቸዋል ሙሉ ዘገባውን በዚህ ምሽት በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች፣ ከቤት እየሰራሁ የማስተናግዳችሁ ሶሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሱ ታምሬ በቅንብሩ አብሮ ያለ ቨርጂኒያ ከሚገኘው ቤቱ ነው ይህንን ዝግጅት እያቀናበረ ያለው። በነገራችን ላይ እዚህ ዋናው መስሪያ ቤት ዋሽንግተን የምንገኝ የአሜሪካ ድምጽ ባልደረቦች ሙሉ በሙሉ ከቤት እየሰራን ነው። ይህንን ዝግጅት እያደረስናቸው ያለ ነው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጤና ይስጥልኝ። እንደምናመሻችው ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በኢትዮጵያ በኮሮና ቫይረስ መጠቃታቸው የተረጋገጠው ሰዎች ቁጥር ዘጠና ሁለት መድረሱ ተገልጿል። ከጤና ጥበቃ ሚኒስቴር ዛሬ በወጣ ዕለታዊ የበሽታው ስርጭት ይዞታ መግለጫ መሰረት ዛሬ አራት መቶ አንድ ሰዎች የቫይረሱ ምርመራ ተደርጎላቸው ሰባቱ በቫይረሱ የተያዙ መሆኑ ተረጋግጧል። የኮቪድ-19 ወረርሽኝን ለመከላከል የሚረዱ መሳሪያዎችና ሌሎች አቅርቦቶች ለመላው የአፍሪካ ሀገሮች የሚሰራጩበት በአዲስ አበባ ቦሌ አውሮፕላን ማረፊያ የዓለም የምግብ ፕሮግራም ያቋቋመው ማዕከል ስራውን ጀምረዋል። እስካሁንም ከዓለም የጤና ድርጅት የተላኩ አቅርቦቶች ለ32 የአፍሪካ ሀገሮች ከጃክማ ፋውንዴሽን የተላኩት ደግሞ ለ48 ሀገሮች እየተላኩ መሆናቸውን ድርጅቱ አስታውቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርባል። ታንዜኒያ የኮሮና ቫይረስ ስርጭት እየጨመረ መሆኑን ምክንያት በማድረግ እንደ አውሮፓውያን አቆጣጠር ሚያዚያ 26 ከአስር ቀን በኋላ መሆኑ ነው ሊከበር የነበረውን ብሔራዊ የአመት በዓል ሰርዛለች። በዓሉ በአውሮፓውያን 1964 ዓ ም ታንጋኒካና ዛንዚባር ውህደት አድርገው ታንዜኒያ የተመሰረተችበት ዕለት መታሰቢያ ሲሆን ጠቅላይ ሚኒስትሩ ካሲም ማጃሊዋ በወረርሽኙ ምክንያት የአንድነት ቀን በዓላችንን እንድንሰርዝ ተገደናል ብለዋል። የሀገሪቱ ፕሬዚደንት ጆን ማጉፌሊ ለክብረ በዓሉ የተመደበው 217 ሺ ዶላር ሀገሪቱ የኮሮና ቫይረስ ወረርሽኝን ለመዋጋት ለያዘችው ዘመቻ እንዲውል ማዘዛቸውንም ጠቅላይ ሚኒስትሩ ገልጸዋል። በዓለም ዙሪያ በኮሮና ቫይረስ የተጠቃው ሰው ብዛት ከሁለት ሚሊዮን ያለፈ ሲሆን ከዚያም ውስጥ ዩናይትድ ስቴትስ ስድስት መቶ አርባ ሺሁን ይዛ እየመራች ነው። የቫይረሱን ስርጭት ለመከላከል በየሀገሩ ብዛት ያለው ህዝብ ቤቱ በዋለበት በአሁኑ ወቅት ብዙዎች የፈጠራ ሀሳቦቻቸውን እያወጡ ብዙዎችም በቫይረሱ ለተጠቁ ሰዎች እንክብካቤ ለሚሰጡት የህክምና ባለሙያዎች አክብሮትና ድጋፋቸውን እያጎረፉ ናቸው። በብሪታንያ የአንድ መቶ ዓመት ባለጸጋ የሆኑ አንድ አረጋዊ ከልደታቸው ቀን አስቀድመው የእግር ጉዞ በማድረግ ለሀገራቸው ብሔራዊ የጤና አገልግሎት 624000 ዶላር ለማሰባሰብ በጀመሩት ዘመቻ ከ15 ሚሊዮን ዶላር በላይ ማሰባሰባቸው ተወስቶላቸዋል። በዓለም ዙሪያ መሪዎች የሀገሮቻቸውን ኢኮኖሚ መልሰው ለማንቀሳቀስ ያላቸውን ፍላጎት እያንቀ ያላቸውን ፍላጎት እየገለጹ ናቸው። አያይዘው ግን ሕብረተሰቡን ወደ ወትሮ እንቅስቃሴው መመለስ የቫይረሱን ስርጭት እንዲያገረሽ ያደርጋል የሚለውን ስጋታቸውን ከጤና ጉዳይ አዋቂዎች ጋር ሆነው እያሰሙ ናቸው። የጀርመኗ ቻንስለር አንገላ መርከል የሌሎቹን የአውሮፓ ሀገሮች እቅድ በተከተለ እርምጃ እንደ አውሮፓውያን አቆጣጠር ግንቦት አራት አንዳንዶቹ ትምህርት ቤቶች እንዲከፈቱ አቅደዋል። የተወሰኑ መደብሮች በሚቀጥለው ሳምንት ሊከፈቱ እንደሚችሉም ገልጸዋል። በካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ በበኩላቸው ሀገራቸው የእንቅስቃሴ ገደቦቹን ለማርገብ ዝግጁ እንዳልሆነች ነው የተናገሩት። ገደቦቹ ለብዙ ሳምንታት ስለሚዘልቁ ሕዝቡ ትዕግስት እንዲኖረው ተማጽነዋል። ከዓለም ግዙፉን ኢኮኖሚ የያዘችው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትረምፕም የኢኮኖሚ እንቅስቃሴው እንዲከፈት አጥብቀው ግፊት ካደረጉ የዓለም መሪዎች መካከል አንዱ ሲሆኑ ዛሬ ያስተዳደራቸውን አዲስ መመሪያ ይፋ ያደርጋሉ ተብሎ እየተጠበቀ ነው። የጤና ባለስልጣናት ግን በመጪው የአውሮፓውያን ግንቦት ወር ቸኩሎ የእንቅስቃሴ ገደቦችን መሰረዝ እንደማይገባ ሲያሳስቡ ነው የቆዩት። ለማናቸውም ውሳኔው የእያንዳንዱ ክፍለ ግዛት አገረ ገዢዎች ፋንታ እንደሆነም እየተነገረ ነው ዛሬ ፕሬዝደንቱ ከተቀሩት የጂ ሰባት ቡድን መሪዎች ጋር ለዓለም አቀፉ ወረርሽኝ የተቀናጀ ምላሽ ስለሚሰጥበት መንገድ በቪዲዮ አማካይነት ውይይት የሚያካሂዱ መሆናቸው ተያይዞ የደረሰን ዜና አውስቷል። የዩናይትድ ስቴትሱ ፕሬዝደንት ለዓለም የጤና ድርጅት አሜሪካ የምትሰጠውን መዋጮ ለማቋረጥ ያደረጉትን ውሳኔ የቀድሞ ፕሬዝደንት ጂሚ ካርተር እና ቢሊዮነሩ የማይክሮሶፍት ኩባንያ መስራች ቢል ጌትስ ነቅፈውባቸዋል። ካርተር ወረሽኙን ለመቆጣጠር የሚደረገውን ጥረት መምራት የሚችል ዓለም አቀፍ ድርጅት ደብሊዩ ኤች ኦ ብቻ ነው ሲሉ አሳስበዋል። ቢል ጌትስም የሚስተር ትረምፕን ውሳኔ አደገኛ ብለውታል። በመጽሔት ክፍለ ጊዜ ዝርዝሩ ይቀርባል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፕሬዚደንት ዶናልድ ትራምፕ የዩናይትድ ስቴትስ ምክር ቤት ተወካዮች ለከፍተኛ ያስተዳደራቸው የስልጣን ቦታዎች የመረጧቸውን እጩ ተሿሚዎች የአሜሪካ ድምፅ ኃላፊ እንዲሆኑ የመረጧቸውን እጩ ጨምሮ ሹመቶቹን ሳያጸድቁላቸው በመቅረታቸው ምክር ቤቱን ለእረፍት እንዲበተን አድርጋለሁ ሲሉ ዛቻ አሰምተዋል። ፕሬዝደንቱ በትናንት ረቡዕ ምሽት ጋዜጣዊ ጉባኤያቸው ዛቻቸውን ሲያሰሙ የዩናይትድ ስቴትስ ሕገ መንግስት ሁለተኛ አንቀጽ ፕሬዚደንቱ ልዩ ሁኔታዎች ሲያጋጥሙ የኮንግረሱን ሁለቱንም ምክር ቤቶች መበተን ይችላል የሚለውን ጠቅሰዋል። መወሰኛው ምክር ቤት ስራውን ይስራና የእጩዎቼን ሹመት ማጽደቂያ ድምፅ ያሰጥ፣ አለዚያ ደግሞ እረፍት ይውጣና ሹመቶቹን ልፈጽም ሲሉ ነው የተደመጡት። ፕሬዚደንቱ ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ ይኖረናል። የአልቤኒያ መንግስት የኮቪድ-19 ስርጭትን ለመከላከል ያወጣቸውን ጥብቅ የእንቅስቃሴ እገዳዎች ለማስከበር ፖሊሶች በዋና ከተማዋ ቲራና እና ሌሎችም ከተሞች በድሮኖች እየተጠቀሙ ናቸው። በዋና ከተማዋ ቲራና ነዋሪዎች ካለ ፈቃድ ከቤት እንዳይወጡ ተከልክለዋል። ይህ ትዕዛዝ መከበሩን ታዲያ ፖሊሶች በአብራሪ አልባ አውሮፕላኖች ከአየር እየተቆጣጠሩ ናቸው። ድሮኖቹ ከአየር መንገዶች ላይ የሚንቀሳቀሱ እግረኞችን ሲያዩ ፖሊስ ሊመጣላችሁ ነው፣ በሉ ተራራቁ፣ የሚሉ የተቀረጹ መልእክቶችን ያሰሟቸዋል። ትዕዛዙን ጥሶ የሚገኝ ሰው የገንዘብ መቀጮ እንደሚያገኘው ነው የተገለጸው። የባልካኗ አገር በሚያዝያ ወር መጀመሪያ የመጀመሪያው የኮሮና ቫይረስ ተጠቂ ሲገኝ ነው ፈጥና እንቅስቃሴዎችን የከለከለችው። በሀገሪቱ በአሁኑ ጊዜ አምስት መቶ የቫይረሱ ተጠቂዎች እንዳሉና ቢያንስ 25 የሚሆኑት እንደሞቱ ነው መረጃዎች የሚያመለክቱት። በደቡብ ኮሪያ ትናንት በተካሄዱት ምክር ቤታዊ ምርጫዎች ገዢው ግራ ዘመሙ ፓርቲ ወሳኝ ድል ተቀዳጅቷል። መራጮች የሀገሪቱን ፕሬዚደንት ሙን ጄኢንን እና ገዢው ዲሞክራቲክ ፓርቲያቸውን የኮቪድ-19 ወረርሽኝን ለመዋጋት ስለወሰዷቸው እርምጃዎች ምስጋናቸውን የገለጹበት ድምፅ ተደርጎ ታይቷል። በዓለም አቀፉ የኮሮና ወረርሽኝ መሀል የተካሄደ አብይ ምርጫ በሆነው በዚህ በትናንቱ ሂደት ገዢው ፓርቲና አነስተኛ አጋር ፓርቲው ከ300 የምክር ቤት መቀመጫዎች መካከል 180ውን አሸንፈዋል። በመጨረሻም የእስራኤል ፕሬዚደንት ሪቪን ሪቭሊን የሀገሪቱ ምክር ቤት ጠቅላይ ሚኒስትሩን እንዲመርጥ ዛሬ ማሳሰቢያ ሰጥተዋል። የምክር ቤት አባላቱ በሶስት ሳምንት ጊዜ ውስጥ ከስምምነት መድረስ እንደሚኖርባቸው ነው የተገለጸው። አለዚያ ሀገሪቱ ለአራተኛ ጊዜ ምርጫ ማካሄድ ሊኖርባት ነው። በአንድ አመት ውስጥ ማናቸውም ፓርቲ የብዙሀን ድምፅ ያላገኘባቸው ሶስት ምርጫዎች መካሄዳቸው ይታወቃል። ምርጫዎቹን ተከትሎም ጠቅላይ ሚኒስትሩ ቤንጃሚን ኔተንያሁና ዋናው ተፎካካሪያቸው ቤኒ ጋትስ ገዢ ጥምረት ለመመስረት ያደረጓቸው ጥረቶች ሳይሳኩ እንደቀሩ የሚዘነጋ አይደለም። አድማጮች፣ ለሰዓቱ የተሰናዱት የዓለም ዜናዎች በዚሁ ያበቃሉ። አመሰግናለሁ ቆንጂት። ቨርጂኒያ ከሚገኘው ቤቷ ነው ዜናውን ያሰማችን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700ና በ15785 ኪሎ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሚያዝያ 8 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በምሽቱ በርከት ያሉ ዘገባዎችን ይዘንላችኋል። ከኢትዮጵያም፣ ከዓለም ዙሪያም አብራችሁን ቆዩ። ክቡራትና ክቡራን አድማጮች ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በዩናይትድ ስቴትስ የኢትዮጵያ ኤምባሲ እስካሁን ባገኘው መረጃ መቶ ኢትዮጵያውያንና ትውልደ ኢትዮጵያ በኮቪድ-19 ምክንያት መሞታቸውን አምባሳደር ፍጹም አረጋ ለቪኦኤ ገልጸዋል። በሌላ በኩል በኮሮና ቫይረስ ተይዞ የሞተ ባለቤቴን አስከሬን ሳልቀብር እኔ መያዜን ነገሩኝ። ሕፃናት ልጆች ቤት ውስጥ አሉኝ። ልጆቼን ጥያቸው እንዳልሄድ እኔም ስጋት ላይ ነኝ ይላሉ የላስ ቬጋስ ከተማ ነዋሪ የሆኑት አበራሽ ኦሮሞ። ወይዘሮ አበራሽ የሶስት ልጆች እናት ናቸው። ባለቤታቸው ሰሞኑን በኮቪድ 19 ምክንያት ሞተን ደርሶብኛል ብለዋል። ሜሪላንድ ከሚገኘው ቤቷ ጽዮን ግርማ ዝርዝሩን ይዛለች። ወይዘሮ አበራሽ ኦሮሞ ከባለቤታቸው ኤጋ ሞኪያ ወይም ዮሴፍ ሲቡ ጋር በዩናይትድ ስቴትስ ላስቬጋስ ከተማ ውስጥ ለአስራ ሁለት ዓመታት በትዳር አብረው ቆይተዋል። የአስርና አምስት ዓመት ወንድ አንዲት የስምንት ዓመት ሴት በአጠቃላይ ስድስት ልጆች አፍርተዋል። ትላንት ምሽት ለአሜሪካ ድምፅ ራዲዮ በስልክ እንደነገሩን የስልሳ ዓመት እድሜ የነበራቸው ባለቤታቸው ጠንካራና ቤተሰቦቻቸውን በጣም የሚወዱ ሰው እንደነበሩ ይናገራሉ። ከሕመማቸው የተነሳ በኮሮና ቫይረስ ተይዘው ሊሆን እንደሚችል ቢጠረጥሩም ገና የምርመራ ውጤታቸው ሳይመጣ ልክ የዛሬ ሳምንት ሐሙስ ሚያዝያ አንድ ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ሕይወታቸው አልፏል። ሌላ ያደክመኛል አለ። በጣም አላበው እና ብርድ ብርድ ይለኛል ብሎ ያለ ወዲያው ሳል ጀመረው። ሳልም ማክታ ምንም ነበር እና ከዛ ሐኪም ቤት ሂዳልኩት። እኔ ያው እሱ ጠንካራ ስለነበር በዚያን ሰዓት እየነዳ ሐኪም ቤት ሄደ። ሐኪም ቤት ከገባ በኋላ መርመሩኛ አለኝ። እንግዲህ እሱ መጥቶ ነው የነገረኝ። እኔ ልጆችን ይዤ አለርኩም ስለተጠራጠር አንገባም፣ አንድ መኪና ውስጥ ብለን አለርኩም ነበር እና ተመርምሮ ብሮንካይትስ ነው ብለውት፣ ተከላከሌ ወደ ሬጉላር ዶክተር ጋር ሂድ ብለው ለኮቪድ ናይንቲን ግን ከሶስት ከአራት ቀን በኋላ እንደውላለን ውጤቱ ከዛ በኋላ ይደርሳል ብለውት ነው ወደ ቤት ተመልሶ እንግዲህ ማጣ ቤት መጥቶ እንግዲህ ተጨናነቀ። ያው በጣም ነው ያመመው እና ትንሽ ደግሞ ተመልሶ አገገመ። በመሀል አየሽ እነርሱ ውጤቱን ባይነግሩም እንኳን ምልክቱ ይታወቃል። አያመውም እሱ እንደዛ በፊት ምንም አያመውም። አንድ የጉልበት ትንሽ ጉልበቱ ጋር ያው የጉልበት በሽታ ለብዙ ሰው አለ። አንዳንድ ሶ ነው እንጂ ህመም አልነበረው ተመልሰ ይሄድ እያልኩ ደውዬ እሄዳለሁኝ እያለ ነው እንግዲህ የከረመው እና በዛው ሁኔታ ቆይቶ ነው እንግዲህ አርብ ቀን ጠዋት ቁርስ በልቶ እዛ ሆኖ ይነን በስልክ አነጋግሮ አትክፈች ያለኝ በሩን፣ እሱ ከፍቶ ይወጣል፣ ግን ይወጣ ብሎ ይመለሳል ወደ ውጭም ቀስ አርጎ እጁን ታጥቦ ማክሱን ባፉ ላይ አድርጎ እና መጨረሻ ድምፅ ሲሰማው ሬዲዮ አስቀምጬ ነበር። ድምፅ ብቻ ሲሰማ በጣም ሲታፈን ሮጠርኩኝ። በቃ ምንም ነፍሴ ግቢ ውጭ ወዲያ ሲቲ ወዲ ወይዘሮ አበራሽ እርሳቸው ከልጆቻቸው ጋር ምድር ቤት ባለቤታቸው ደግሞ ከላይኛው ክፍል ባለ መኝታ ቤት ነበሩ። በሰዓቱ የነበረውን የሶስት አዳጊ ልጆቻቸውን ድንጋጤ በሐዘን ያስታውሳሉ። ድምፅ ሰማሁኝና ነሮጥኩም እነርሱም ደግሞ ጠብቀውን ያሉ እና አባታችን አሉ ሮትን ውሃ ሰጥቼው እንደወረድኩ ነው እና እየሮጥኩ ሲሄድ ተከትሎኝ መጡ። ቶሎ ብዬ እነሱን ወደ ክፍለ ሺሹ ብዬ እኔ በመድኃኒት እያገዝኩት ነበር። በቃ ቶሎ እንደው ብሪዚንጉን ተመለሰለት ብዬ እንዲህ መተንፈስ ስላጣቸው ኢንሃሌሽን ነበር በእጁ ላይ እሱን እሱ እየሰጡ እውነትን ክደውላሉ ይጮሃሉ። ብታ በዚያን ሰአት የነበረው በቅስበት የሆነ በቃ የጨለማ ጩኸት ነው የሚመስለው። ተስፋ የቆረጡ ልጆች በዚያን ሰአት በጣም ነው የሚወዱት አባታቸው። መቼም አባቱ የማይወድ ብት እና አባታችን እያሉ ቁም ወስደው ይዘው ሲሄዱ ጉልበቴ ነው እና በጣም ከባድ ነበር። የልጆቻቸውን ድምጽ ይሰሙ ነበር ወይስ ስታቸው? እሱ በጣም ተይዟል። ልቡን ነው በቃ ቀጥ ያደርገው ነው ያሉኝ። እንግዲህ እነርሱ እኔ ምርምራውን እነርሱ ናቸው እና እኔም እንደ ቆም ያለውኝ በዚህ በኩል እነርሱ ሲመጡ እኔ እየረዳሁት ደረሱ። ለእነርሱ ተራ ሰጠሁኝና በዚህ በኩል ቆመ፣ እያራገብኩ ነበር በአንድ እጄ ስልክ ይዘ አንድ ኢንሃሌሽን ሰጣለው አንድ ያራግባለው። እሱ ምንም መስማት አይችልም። በዛን ሰዓት ኦልሬዲ በጣም ነው እንትን የተጎዳ ልቡ ይመስለኛል። ልብ ላይ ነው እያስቀመጡትን ነገር ያው አንቀሳቀስም ያለሁ ይዘውት ሮጡ። ባምፕ እያደረጉ ይሄ ኦክሲጅን ነገር የምሰጡትን እየሰጡ ነው ይዘው ይሄዱት በዛን ሰዓት ልጆቹ በጣም ነው ልባቸው የተነካው። እስቲል እስካሁን ድረስ ትንሹ እንደ አባታችን እንዳትወጪ፣ አደራሽ። እኔ በጣም እፈራለሁ አንቺንም የማቃ ይመስለኛል ትላለች። ሴቷ ደግሞ እና በጣም ነው ያው ስላዩ በጣም ነው የሚደነግጡ። ባለቤታቸው አቶ ኤጋሞኪያ ወይም በሌላ ስማቸው አቶ ዮሴፍ ወደ ቤታቸው በህይወት አልተመለሱም። አስክሬናቸውም በሆስፒታል ውስጥ ይገኛል። በዩናይትድ ስቴትስ ቀብር ለማስፈጸም የሚወጣው ወጪ በጣም ብዙ ስለሆነም ኢትዮጵያውያንና ትውልደ ኢትዮጵያ ማህበረሰብ በጎፈንድሜ አማካኝነት የገንዘብ ማሰባሰቢያ ከፍተው እየረዷቸው ነው። ወይዘሮ አበራሽ እንደሚሉት ደግሞ እርሳቸው ስራ የላቸውም። ልጆቻቸውን በቤት ውስጥ ሆነው ነበር የሚያሳድጉት። በዚህ ሁኔታ ውስጥ ሆነው አብረዋቸው እንዲሆኑና ቀብር እንዲያስፈጽሙ ከተፈቀደላቸው ዘጠኝ ሰዎች ጋር ቀብር ለማስፈጸም በስልክ እየተነጋገሩ ባለበት ሰዓት ትላንት ረቡ ሚያዝያ ሰባት ቀን ምሽት ላይ የእርሳቸውም የምርመራ ውጤት ተላከላቸው። እርሳቸውም በኮሮና ቫይረስ በመያዛቸው ከልጆቻቸው ተገለው ብቻቸውን እንዲቀመጡ መልዕክት ደረሳቸው። ሁሉ ነገር ከበደኝ አሉን። ለራሱ ለልጆች እንድኖር ነው አሁን ጸሎቴ። ከእንግዲህ በጣም ከባድ ነው። ይሄ በጣም ከባድ ነው። ጨለማ ነበር የመሰለኝ ሁሉም ነገር። መቼም ዘመድ አዝማድ የለም። አይዞሽ ብሎ ተጠግቶ የምረዳ ደግሞ ሰውም አለ። አሁን ሰውም የማይቀርብበት ጊዜ ነው። ከባድ ጊዜ ስለሆነ ብዙ ሐዘን ነው። ልቤ ነው ሰበረው የተሰማኝ። ግን ከክርስቶስ ጋር እነኝህን ብላተኖች የሚጠብቃቸውም የሚያሳድጋቸው የሚያበላቸውም ሰው ስለሌለ፣ አምላክ የሆነ ለእነርሱ ስትል እኔን አኑረኝ እስኪ አብልቸው እንኳን ትንሽ ላሳድጋቸው እያልኩ ወደ እግዚአብሔር ጸሎት እያደረግኩ ነኝ። ምንም ማድረግ አልችልም። ልጆችን ጥዬ አሁን እኔም እንደገና እንደዛ ከሆንኩኝ ምን ይመጣል የምል ስጋት አለኝ። እንቅልፍ አይመጣም ብታይ ማታ። ሁሉ ነገር ዙሪያ ሲታስቢው በቃ ጨለማ ነው። አሁን ወጥቶ መንቀሳቀስ እንደማይቻልበት ሰዓት በጣም ከባድ ነው። ወይዘሮ አበራሽ የባለቤታቸውን አስክሬን ወደ ኢትዮጵያ ወደ ሀገራቸው ይዘው መሄድ ፈልገው እንደነበር ይናገራሉ። ነገር ግን በዚህ ዓለም አቀፉ ወረርሽኝ ምክንያት በተለይ ደግሞ በኮሮና ቫይረስ ተይዞ ሕይወቱ ያለፈን ሰው ኢትዮጵያ አትቀበልም፣ አሜሪካን አሜሪካም አስክሬን አትሰጥም። ወይዘሮ አበራሽ እኔም ግራ ገብቶኛል ይላሉ። ከልጆቻቸው ጋርም አብረው መሰንበታቸውን ገልጸው ገና አሁን ነው የተለየሁት ይላሉ።

የቪዲዮ ቃለ ምልልስ አድርገንላቸው ነበር። አምባሳደር ፍጹም በዚህ ቃለ ምልልስ እንደነገሩን ቁጥራቸው የበዛ ኢትዮጵያውያን የዚህ ወረርሽኝ ሰለባ ሆነዋል። የቁጥር መረጃውን ከድረ ሰዎች ጋራ ኔትወርክ አለኝ ብያለሁ። በእነሱ አማካኝነት የምናገኘው አለ። ግን የአሜሪካ ዜግነት ያላቸውን ቁጥር እንኳን እሱን አፍሪካ አሜሪካዎችን ቁጥር እንኳን ለማውጣት ፖለቲካሊ ሴንስቲቭ ስለሆነባቸው መረጃውን በቀላሉ እያገኘን አይደለም። በተለያየ መልክ ማህበራቶቹ አማካኝነት የምናገኘው አለ። በየስቴቶቹ የኢትዮጵያ ኮሚኒቲዎች አሉ፣ ከእነሱ ጋር በምናደርጋቸው ልውጦች የምናገኛቸው አሉ። ራት እየሞተ ያለው የሚበዛው አፍሪካን አሜሪካን በሚል ካታጎሪ ውስጥ የተመደቡ ናቸው እና እዛ ውስጥ ኢትዮጵያኖችም እንዳሉበት ነው የተረዳ ነው። እና በጣም አሳዛኝ ነገር ነው ይህን መስማት። አሁንም ኤሴንሻል በሚል ስራቸው ያልተቋረጡ ዘርፎች አሉ። አንደኛው የሕክምናው ዘርፍ ነው። የሚበዙት ነርሶች ሆምኬር እየሰጡ ያሉ የአረጋውያን መጦሪያ ቤቶች ውስጥ አገልግሎት እየሰጡ ያሉ ኢትዮጵያኖች ናቸው። እንዲሁም አንዳንድ ኢንዱስትሪዎች ውስጥ ለምሳሌ ስጋ ኢንዱስትሪ ላይ ሰሞኑ የሰማነው ነገር አለ። በጣም በርካታ ሰራተኞች በቫይረሱ መያዛቸው ተረጋግጠዋል። ሌሎችም እንደ ትራንስፖርት መሳሰሉ ያልተቋረጡ ዘርፎች ላይ የሚሰሩ ሰዎች ለዚህ የተጋለጡ ናቸው። እና አገግመው የወጡ ምሳሌ የሚሆኑ ሰዎች አሉ። አሁንም በቫይረስ ተይዘው ቤት ለብቻ ተቀምጠው የሚገኙ አሉ። እዚህም ሀገር ባህላችን ተከትሎን አሁንም ለዘመድ መጠየቅ፣ ባተኛ ጋር አብሮ ማሳለፍ፣ ልደት መሞከር፣ ለቅሶ እንደዚህ ይደረጋሉ። ለዚህ የተነሳ ጉዳት እየመጣ ነው እና ቁጥሩን በትክክል ማስቀመጥ አስቸጋሪ ነው። ከምናገኛቸው መረጃዎች ከመቶ ያላነሱ እስካሁን ህይወታቸው እንዳጡ ነው የሚሰማ ያለ። ሌላው አስቸጋሪ ሁኔታ ከሞት በኋላ ያለው የቅብር ስነ ስርዓት ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ለኢትዮጵያ ሲቪል አቪዬሽን ባለስልጣን ባስተላለፈው መመሪያ መሰረት በኮሮና ቫይረስ የሞተ ሰው አስክሬን በሚነካካበት ወቅት በሽታው ወደ ሌላ ሰው ሊተላለፍ የሚችል በመሆኑ ህብረተሰቡን ከቫይረሱ ለመከላከል ሲባል በኮቪድ-19 የሞተን ሰው አስክሬን እንዳያጓጉዙ ተናግሯል። አምባሳደር ፍጹም እዚህ ዩናይትድ ስቴትስን ቢሆን አስክሬን የመስጠት ፍላጎት የለም ብለዋል። ወይዘሮ አበራሽ ሀዘናቸውን ዋጥ አድርገው ኢትዮጵያውያን ላይ ቸልተኝነት አያለሁና ተጠንቀቁ የሚል መልእክት አስተላልፈዋል። የሆነ ትንሽ ነገር አድርገው ነው የሚገምጡት እና ሰዎቹ በደንብ ነው መጠንቀቅ ያለባቸው። ይሄ ዘመን ካለፈ በኋላ እንሰባሰባለን። አሁን ግን ተራሪቀው የታመመም ሰው ራሱን ይዞ እዛ ሆኖ፣ ያልታመመም ራሱን ጠብቆ፣ አለ ብዙ ነገር አለ እና በሱ እየተጠያየቁ፣ ሁለተኛ ደግሞ በደንብ መጠንቀቅ ነው ያለባቸው። በጣም ሰቀጠን ነው ልጆቹ ብታይ የለቱ ለታ የሆኑ ነው እያሉ በቃ በጣም ነው ሰቀጠን። የምናገርኩት እና ኢትዮጵያ ሕዝብ በጣም ማሰብ አለባቸው በተለይ መጠንቀቅ መራረቅ እና ይሄ ዘመን እስከሚያልፍ ምን ዘመን የሚያሻግረኝ በጣም ተባዱ እና በሽታው መድኃኒት የለው ምንም ነገር የለው። ይሄ ጌዳ ሁሉም ያውቃል በምን እንደምተላለፍ ደግሞ አጥንቅ ምንም ነገር አታውቅም። እንደ ባለቤቴ የምጠለቀው ባለ ግዜ አላስ በጣም ይጠነቀቅ ነበር፣ ግን እንዴት እንደያዘው ራሱ ሀይሎ ነው። በጣም ይገርማል። በጣም ተጠንቅቆ ነው ስራ ቦታ የሚሰራው እና ከዛ ነው ይዞት የመጣው እና በደንብ ተጠንቀቁ እላለሁ ለሁሉም ለኢትዮጵያ አድማጮች። ከአምባሳደር ፍጹም አረጋ ጋር ያደረግነው እና በዩናይትድ ስቴትስ የሚገኙ ኢትዮጵያውያን እና ትውልደ ኢትዮጵያ እያደረጉ የሚገኙትን ድጋፍ በተመለከተ ሙሉ መረጃን የሚሰጥ ቃለ ምልልስ ከፌስቡክና ከድረገጻችን ላይ መከታተል ትችላላችሁ። በተጨማሪም በሬዲዮ ፕሮግራማችን ላይ በቅርቡ መልሰና እናስደምጣችኋለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ሲሆን ለዘገባው። የትንታኔው መጽሔት ይቀጥላል። ለትንሣኤ በዓል ሲባል መንግስት የጣላቸውን እገዳዎች እንዲያላላ ቤተ ክህነት ጠይቃለች። መለስካቸው አምሃ ዝርዝሩን ይዟል ከአዲስ አበባ በኮሮና ቫይረስ ወረርሽኝ ምክንያት የታወጀውን የአስቸኳይ ጊዜ አዋጅ ሊያዝብ የሚችል እርምጃ ለሁለት የበዓል ቀናት እንዲወሰድ የሚጠይቅ ደብዳቤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ ለጠቅላይ ሚኒስትር አብይ አህመድ መጻፋቸው ተገለጸ። በቤተ ክርስቲያኒቱ በጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ዋና ኃላፊ መጋቢ ሰላም ሰለሞን ቶልቻ ለቪኦኤ እንዳባሩት የቤተ ክርስቲያኒቱ ምዕመናን ከፈጣሪያቸው በንሳ የቆዩበትን ጊዜ በጸሎታ አሙስ ቅዱስ ስጋውንና ክቡር ደሙን የሚቀበሉበት በትንሣኤውም በረተውድ ማለት ነው። እንዲሁ የቁርባን ስርዓት እንዳይከለከል ለማድረግ የሚያስችል እርምጃ እንዲወሰድ የሚጠይቅ ደብዳቤ ነው ብለዋል። በቤተክርስቲያኒቷ የተቋቋመው የተስፋ ልዑክ የሚባላለ ግብረ ኃይል አለ። ይህንን ኮቪድ አፍራዘኝ ወይም የኮሮና ቫይረስን መከላከል ቤተክርስቲያን ያቋቋመ ጊዜ አዋጁ ይህንን ተጽዕኖ ስለሚያመጣ የተስፋ ልዑኩ አብይ ኮሚቴ ለቅዱስ ፓትርያርኩ ማሳሰቢያ ጽፉ። በቅዱስነታቸው ቀጥታ አለ ለጠቅላይ ሚኒስትር ዶክተር አብይ ፓትርያርኩ ፊርማ ደብዳቤ ተጽፈዋል። መጋቢ ሰላም ሰሎሞን ቶልቻ የደብዳቤውን ይዘት በተመለከተም ለቪኦኤ ይህን ተናግረዋል። አንደኛ ምእመናን ለአርባ ቀን ሙሉ ጾመው ከፈጣሪያቸው ሲያለቅሱ ሲጾሙ የዋሉበትን በዓል በጸሎተ ሐሙስና የትንሣኤ በዓልን ቆራቢያን አሉ ሥጋው ደግሞ የሚቀበሉ አሉ። በእምነታቸው የቤተክርስቲያኒቷን ማስተምሮ ሰውን ለቅዱስ ሥጋው ለክቡር ደግሞ አብቅታ የእግዚአብሔር መንግስት እንዲወርሱ ማድረግ ነው የቤተክርስቲያን ትልቁ ተልእኮዋ። በዛሬው በእለተ ሐሙስ እና ምሴተ ሐሙስ እንግዲህ በቤተክርስቲያናችን ትልቅ በዓል ነው እና በዚህ በጉጉት ይጠብቁት የነበረው ምእመናን አርባ ቀን ከጾሙ በኋላ ፋሲካቸው ክርስቶስ በቅዱስ ሥጋው በክቡር ደግሞ ነው የሚፈስኩት እና ይሄንን የመንግስትን መመሪያ ጠብቆ የጤና ጥበቃ ምዕለንም መመሪያ ጠብቆ አካላዊ ርቀት በተራራቀ መልኩ ቆራቢያን እንዲገቡ ልዩ የሆነ ፍቃድ ይ ጊዜ አዋጁ ተጥሶ ልዩ የሆነ ፍቃድ ምዕመና ነን ይሄ ካልሆነ ግን በምዕመናን ዘንድ ቁጣ ይቀሰቅሳል። ይህ ዘገባ እስከተጠናቀቅበት ሰዓት ድረስ ከጠቅላይ ሚኒስትሩ ጽህፈት ቤት የተሰጠ ምንም አይነት ምላሽ አልነበረም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። ለከፍተኛ ቦታዎችና የስልጣን ደረጃዎች የማጫቸውን ሰዎች የዩናይትድ ስቴትስ የተወካዮች ምክር ቤት አያጸድቅልኝም በሚል ፕሬዚደንት ዶናልድ ትራምፕ ምክር ቤቱን ሊዘሉ እንደሚችሉ አስጠንቅቀዋል። ይህ ሹመታቸው የአሜሪካ ድምፅን በበላይነት ለሚቆጣጠረው ነፃ ተቋም የዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲን ዋና ስራ አስፈጻሚ ሹመት እንደሚያካትት ታውቋል። እጅግ ብርቱ ስልጣን አለኝ ብለዋል ፕሬዚደንት ትራምፕ ትናንት በሰጡት መግለጫ። ፕሬዚደንቱ ለማመላከት የፈለጉት በዩናይትድ ስቴትስ ህገ መንግስት አንቀጽ ሁለት ላይ የሰፈረውን በከበዱና አጣዳፊ በሆኑ ሁኔታዎች ውስጥ ፕሬዚደንቱ የተወካዮች ምክር ቤቱን ሁለቱም ክንፎች፣ የህግ መምሪያውንም የህግ መወሰኛውንም መዝለል እና እቅዶቹን ማስፈጸም እንደሚችል ስልጣን የሚሰጠውን ድንጋጌ ነው። የህግ መወሰኛ ምክር ቤቱ አንድም ተግባሩን ማከናወንና በሚቀርብለት እጩዎች ላይ ድምፅ መስጠት አለበት፣ አሊያም ኮንግረሱ እንደሌለ ወይም እረፍት ላይ እንደሆነ ቆጥሬ ሹመኞችን ወደ ስራ ማስገባት እንድችል በይፋ ስራ ማቆም ወይም እረፍት መውጣቱን ማሳወቅ አለበት ብለዋል ትራምፕ። ወደ መንግስቱ ሊቀላቀሉ የሚገባቸው ግዙፍ ቁጥር ያላቸው ሰዎች አሉ ብለዋል ፕሬዚደንቱ በተለይ አሁን ደግሞ ቫይረሱና ሌላውም ችግር በደቀነው ሁኔታ ምክንያት አስፈላጊነቱ ከዚያም ይበረታል። ለከፍተኛ የመንግስት ስልጣን የሚታጩ ሰዎችን ሹመት የህግ መወሰኛ ምክር ቤቱ እንዲፈትሽና በአብላጫ ድምፅ እንዲያጸድቅ ህገ መንግስቱ ያዛል። ይሁን እንጂ አንዳንዴ የተወካዮች ምክር ቤቱ ስራ ላይ በማይኖር ጊዜ ፕሬዚደንቱ የእረፍት ጊዜ ሹመቶች በሚል አሰራር ባለስልጣናቱን ወደ ስራ ያስገባል። እንዲህ አይነቱ ሹመት ታዲያ ምክር ቤቱ መጪ የጉባኤ ጊዜውን ጀምሮ ስራውን እንደገና ለእረፍትም ይሁን ለሌላ ምክንያት እስኪያቆም ካልጸደቀ ውድቅ ይሆናል። ተሸዋሚውም ስራውን ያስረክባል። በዩናይትድ ስቴትስ ውስጥ እስካሁን ባላት የመንግስትነት ታሪክ አንድም ፕሬዚደንት የህገ መንግስቱን አንቀጽ ሁለት ክፍል ሶስት ተግባራዊ አላደረገም፣ ኮንግረሱንም አልበተንም። ፕሬዚደንት ትራምፕ ግን ምናልባት ቀደም ሲል ይህ ተደርጎ አያውቅ ሊሆን ይችላል ተደርጎም እንደሆነ ደግሞ ማንም እርግጠኛ አይደለም ብለዋል። በኮሮና ቫይረስ ወረርሽኝ ላይ በየዕለቱ የሚሰጡት የዋይት ሃውስ ቤተመንግስት የሮዝ ጋርደን ዕለታዊ ማብራሪያቸው አካል በሆነው የትናንት መግለጫ እኔ ግን አደርገዋለሁ ብለዋል ፕሬዚደንት ትራምፕ። እነዚህን ሰዎች እፈልጋቸዋለሁ፣ ይህንን ቀውስ ለመጋፈጥ እነዚህን ሰዎች እፈልጋቸዋለሁ። ከእንግዲህ የፖለቲካ ጨዋታዎችን መጫወት አልፈልግም ብለዋል። የዋይት ሃውስ ሪፖርተራችን ስቲቭ ኤርማን እንደዘገበው የሕግ መወሰኛ ምክር ቤቱ ሹመታቸውን እንዲያጸድቅ እየተጠበቀ ካሉ አስራ አምስት እጩዎች መካከል የአሜሪካ ድምፅን በበላይነት የሚቃኘው ነፃ አካል የዩናይትድ ስቴትስ ዓለም አቀፍ ሚዲያ ኤጀንሲን እንዲመሩ የታሰቡት በዘጋቢ ፊልሞች ስራ የሚታወቁት ማይክል ፓክ አንዱ ናቸው። ፕሬዚደንት ትራምፕ በትናንቱ ንግግራቸው ማይክል ፓክን ነጥለው በስም አንስተዋቸዋል። ፕሬዚደንቱ አክለውም የብሔራዊ ስለላ ተቋሙ ዳይሬክተር እንዲሆኑ ያጫቸውን የፌዴራሉ ግምጃ ቤት ቦርድ ሁለት እጩዎችን የምግብ ዋስትና ጉዳዮችን እንዲመሩ የሚጠበቁትን የግብርና ምክትል ሚኒስትርን ሹመትም እንዲሁ እያነሱ ጠቃቅሰዋል። ለዚህ መዘግየትና መጓተት ታዲያ ፕሬዚደንቱ ተጠያቂ ያደረጉት ሕይወትን ለማክበድ ሆን ብለው በተቀናጀ መልክ እየተንቀሳቀሱ ነው ያሏቸውን የዲሞክራቲክ ፓርቲውን ተቀናቃኞቻቸውን ነው። የይስሙላ ስብሰባዎችን በማድረግ ሰበብ ከተማውን እየለቀቁ መውጣት የአሜሪካ ሕዝብ በዚህ ቀውስ ውስጥ ሊሸከመው የማይችል ኃላፊነትን መዘንጋት ነው፣ ንዝህላልነት ነው ብለዋል። ትራምፕ እያደረጉ ያሉት የተጭበረበረ አድራጎት ነው፣ ይህንን ደግሞ ሁሉም ያውቀዋል ብለዋል አክለው። ፕሬዚደንቱ በመቀጠልም የአሜሪካ ድምፅን ልንመራ እንዳንችል ላለፉት ሁለት ዓመታት የእጩ ሹመት እዚያ ተወዝፎ ወይም ተሰንቅሮ ቆይቷል። በጣም አስፈላጊ ጉዳይ ብለዋል ፕሬዚደንቱ ከአሜሪካ ድምፅ እየወጣ ያለውን ከሰማችሁ ደግሞ በጣም አስጠሊታ ነው የሚናገሯቸው ነገሮች ለሀገራችን አስቀያሚ ናቸው እናም ማይክል ፓክ ወደዚያ ዘልቆ ታላቅ ስራ ይሰራል ነገር ግን ለሁለት ዓመታት እየጠበቀ ነው ሹመቱን ላጸድቅለት አልቻልኩም ብለዋል ፕሬዚደንት ትራምፕ በሌላ በኩል ደግሞ ይህንን የፕሬዚደንት ትራምፕን ክስና ወቀሳ የአሜሪካ ድምፅ አመራር ትናንት ምሽት ላይ ውድቅ አድርጎታል ቪኦኤ የአሜሪካን ታሪኮች ለዓለም የመንገር ተጨባጭ በእውነት ላይ የተመሰረተ መረጃን ለማግኘት ላልታደሉቱ ሁሉ የማድረስ ተልእኮውን ከሰባ አምስት ዓመታት በላይ ሲወጣ ቆይቷል፣ ብለዋል ዳይሬክተሯ አማንዳ ቤኔት። ቀደም ሲል ባዘጋጁት ምላሽ ሁልጊዜም እንደምንለው አሉ፣ ቤኔት በማከል ሀሳብንና እምነትን በነፃነት የመያዝና የመግለጽ መብትን የሚደነግገውንና የሚያረጋግጠውን የህገ መንግስቱን የመጀመሪያ ማሻሻያ ወደ ውጭ እንልካለን ወይም እናሰራጫለን። በዚያ ተልዕኮ ደግሞ አምናለሁ ብለዋል ዳይሬክተር ቤኔት በዚህ የኮሮና ቫይረስ ቀውስ ጊዜ የሚተማመንበትን መረጃ ከኛ እየፈለገ ቁጥሩ እያሻቀበ የመጣውን አድማጭ ተመልካች ተከታያችንን ስንመለከት ደግሞ ዓለምም በኛ ተልእኮ ያምናል፣ ይተማመናል። ከባድ ስራ ነው። አስፈላጊ ስራ ነው። ምናልባትም ከማንኛውም ጊዜ በበለጠ ሁኔታ ብለዋል የቪኦኤ ዳይሬክተር አማንዳ ቤኔ ቪኦኤ ባልደረቦች ሁሉ በውስጥ ኢሜይል ባስተላለፉት መልእክት ብዙ ስራ አለን ብዙ ስራ አለን። ስራችን ደግሞ በጣም አስፈላጊ ነው። ከፊታችን ካለው ስራ እንዳንዘናጋ እንዳንረበሽ ይሁን ብለዋል። አንጋፋ ጋዜጠኛዋና የፖሊትዘር ሽልማት ባለቤት የሆኑት አማንዳ ቤኔት ሀያ ዘጠነኛዋ የቪኦኤ ዳይሬክተር ሆነው የተሾሙት በቀደሙት ፕሬዚደንት ባራክ ኦባማ ሲሆን ላለፉት አራት ዓመታት ስራው ላይ ናቸው። ለኮቪድ አስራ ዘጠኝ ሕክምና ድጋፍ መስጫ የሚውሉ ቁሳቁስ መሳሪያዎችና አቅርቦቶችን ለመላ አፍሪካ ለማከፋፈል ቦሌ ዓለም አቀፍ አውሮፕላን ጣቢያን ዋና መናኸሪያ ለማድረግ የወሰነው የዓለም የምግብ መርሃ ግብር ደብሊውኤፍፒ ዛሬ ስራ ጀምሯል። እስክንድር ፍሬው ተጨማሪ አለው። አዲስ አበባ የኮቪድ-19 መከላከያ መሳሪያዎች ማከማቻ እንደዚሁም ማከፋፈያ ሆና ቀጥላለች። በአብይ አህመድ ጃክማ ኢኒሽቲቭ አማካኝነት የመጡት የተለያዩ አቅርቦቶች ከ50 በላይ ለሚሆኑ የአፍሪካ ሀገራት ተሰራጭተው የተጠናቀቁት በቅርቡ ነው። ከዚሁ ከቦሌ አውሮፕላን ማረፊያ በመነሳት እነሆ የዓለም የምግብ ፕሮግራምም ለተመሳሳይ ተግባር አዲስ አበባን መርጧል። የተባበሩት መንግሥታት የዓለም የምግብ ፕሮግራም የኢትዮጵያ ዳይሬክተር እና ተወካይ ስቲቨን ዌር ኦማሙ እንዳሉት አዲስ አበባ የተመረጠችው በተለያዩ ምክንያቶች ነው። it's to his በመጀመሪያ የኢትዮጵያ መንግስት ይህንን የሚያየው ለዓለም አቀፉ ጥረት የሚያደርገው አስተዋጽኦ አካል አድርጎ ነው እና የሚያገኙት ጥቅም ጉዳይ አይደለም። የእኛን ጥያቄ እንዲቀበሉ ያደረጋቸው ምክንያቱም ይሄ የእውነትም ኢትዮጵያ ለዓለም አቀፉ ጥረት እንደ መሪ እና እንደ አመቻች የምታደርገው አስተዋጽኦ አካል ነው። ይህ አንዱ ነጥብ ነው። አዲስ አበባ ደግሞ ማዕከል ለመክፈት ተመራጭ የሚያደርጓት ብዙ በጎ መገለጫዎች አሏት። ሁለተኛው ነጥብ ደግሞ የኢትዮጵያ አየር መንገድ እዚህ መኖር ነው እና የኢትዮጵያ አየር መንገድ ጭነቶችን ለማሰራጨት ከፍተኛ አቅም አለው፣ ዓለም አቀፍ ደረጃውን የጠበቀ አቅም በዚህ ሂደት ውስጥ ጥቅም ላይ ሊውሉ የሚችሉ የጭነት ማመላለሻ አውሮፕላኖችም በበቂ ቁጥር አሉት። ስለዚህ የኢትዮጵያ አየር መንገድ በዚህ ሂደት ቁልፍ ተዋናይ ነው። የሚገኘውም በበረራው ኢንዱስትሪ ዓለም አቀፍ መናኸሪያ በሆነችው በአዲስ አበባ ነው። ሶስተኛው ምክንያት ደግሞ ኢትዮጵያና አዲስ አበባ በዲፕሎማሲ ማዕከልነት ያላቸው ስም ነው። አብዛኛዎቹ አገራት እዚህ ኤምባሲ አላቸው። የአፍሪካ ሕብረት መቀመጫም እዚሁ ነው ነው ያሉት። የአፍና የአፍንጫ መሸፈኛ ወይም ማስክ፣ የእጅ ማጽጃ ሳኒታይዘሮች፣ መተንፈሻዎች ወይም ቬንትሌተሮች፣ እንደዚሁም ሌሎች አቅርቦቶች የተካተቱበት የመጀመሪያው ድጋፍ ወደ ተለያዩ የአፍሪካ ሀገራት መላኩንም ዳይሬክተሩ ተናግረዋል። a donation to, to Africa and also from WHO um, are being moved across the continent as we speak. ከጃክማ ፋውንዴሽን እና ከዓለም ጤና ድርጅት ያገኘናቸው አቅርቦቶች አሉ እየተነጋገርን ባለንበት በዚህ ሰዓትም ወደ አህጉሪቱ የተለያዩ አካባቢዎች እየተሰራጩ ነው ከዓለም ጤና ድርጅት የተላከው ወደ 32 የአፍሪካ ሀገራት ከጃክማ ፋውንዴሽን የመጣው ደግሞ ወደ 48 አፍሪካ ሀገራት እየተላከ ነው የማዕከሉ ሀሳብም ይኸው ነው አቅርቦቶቹ እዚህ ይመጣሉ እናከማቻለን በተገቢው መንገድ አዘጋጅተንም እናሰራጫለን ነው ያሉት። የትኛው አቅርቦት በምን ያህል መጠን ለየትኞቹ የአፍሪካ ሀገራት ይላካል የሚለው የሚወሰነው በለጋሾቹ ድርጅቶች መሆኑንም የዓለም የምግብ ፕሮግራም የኢትዮጵያ ዳይሬክተር ተናግረዋል። ሰላሳ ሁለቱ ሀገራት ለምሳሌ በዓለም የጤና ድርጅት የተመረጡ መሆናቸውን ጠቅሰዋል። የአዲስ አበባ ማከማቻና ማከፋፈያ ማዕከል እንደ ሁለተኛ ደረጃ የሚወሰድ መሆኑንና ዋነኛዎቹ ማዕከላት በቻይና በአውሮፓና በእስያ እንደሚሆኑም አብራርተዋል። በአፍሪካ አህጉር በአክራና በጆሐንስበርግ የአዲስ አበባይነት ተጨማሪ ሁለተኛ ደረጃ ማዕከላት እንደሚከፈቱ ጠቁመዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸው ለዓለም የጤና ድርጅት የምትሰጠውን የገንዘብ ድጋፍ እንደሚያቆሙ ካሳወቁ ወዲህ ድርጅቱ ክፍተቱን ሊሞላ የሚችልባቸውን መላዎችና መንገዶች እያፈላለገ መሆኑ ተገልጿል። ብራያን ባደን ያጠናቀረው ዘገባ አለ። አዳነች ፍስሐዬ ሜሪላንድ ከሚገኘው ቤቷ ታቀርበዋለች። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ለዓለም አቀፍ የጤና ድርጅት የገንዘብ ማዋጣቱን ተግባር ለማቆም የወሰኑት በዓለም ደረጃ ከሁለት ሚሊዮን በላይ የሚሆኑ ሰዎች በኮሮና ቫይረስ በተያዙበት ጊዜ መሆኑን የተባበሩት መንግስታት የጤናው አገልግሎት አስገንዝበዋል። የዓለም አቀፍ የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም የዋሽንግተን ውሳኔ እንዳሳዘናቸው ገልጸዋል። ዩናይትድ ስቴትስ የረጅም ጊዜ የዓለም አቀፉ የጤና ድርጅት ወዳጅና አብዝታለጋሽ መሆኗን አውስተው ድርጅታቸው በዚሁ ትቀጥላለች የሚል ተስፋ እንዳለው ገልጸዋል። የዓለም የጤና ድርጅት ከዩናይትድ ስቴትስ ህዝብና መንግስት በሚያገኘው እርዳታ በዓለም ደረጃ በድህነት የሚኖሩትንና ለችግር ተጋላጭ የሆኑትን ሰዎች የጤንነት ሁኔታን ለማሻሻል ይጥራል ብለዋል ዶክተር ቴድሮስ የዓለም የጤና ድርጅት የሚታገለው ኮቪድ-19ን ብቻ አይደለም ኩፍኝን ወባን ኢቦላን ኤች አይቪን የሳንባ በሽታን የተመጣጠነ ምግብ እጥረትን ካንሰርን የስኳር በሽታን የአእምሮ ህመምንና በርካታ ሌሎች በሽታዎችንና ሁኔታዎችን በመከላከል ተግባርም እንሰራለን በማለት ዶክተር ቴድሮስ አስረድተዋል። ዶክተር ቴድሮስ አድሓነም አያይዘውም የዓለም የጤና ድርጅት ዘርን ሃይማኖትንና ፖለቲካዊ እምነትን ሳይለይ ለሁሉም የጤና እርዳታ ለማድረግ ቁርጠኛ ነው ብለዋል። ኮቪድ 19 ዓለምን እያተራመሰ ያለው ሀብታምና ድሃ ሀገሮችን ሳይለይ ነው በሀገሮች በዘር ግንዶችና በርእዮተ ዓለሞች መካከል ልዩነት አያደርግም ብለዋል ዶክተር ቴድሮስ። አሁን ወቅቱ በጋራ በደረሰብን አደጋና በአደገኛው ጠላት ላይ በምናካሄደው የጋራ ትግል መተባበር ያለብን ጊዜ ነው። ስንከፋፈል፣ ቫይረሱ በመካከላችን የተከሰቱትን ስንጥቆች ተጠቅመው ያጠቃናል። የዓለም ሕዝብን ለማገልገል ቁርጠኞች ነን። ለምንረከበው ጥሪት ተጠያቂነትም እንደዚሁ ብለዋል የዓለም የጤና ድርጅት ዋና ስራ አስኪያጅ። የዓለም የጤና ድርጅት ለኮሮና ቫይረስ መዛመት ተገቢ ምላሽ አልሰጠም፣ አደገኛ ስህተት ፈጽሟል፣ ቻይናን ከሚገባው በላይ አምኗል ሲል የትራምፕ አስተዳደር ይከሳል። የዋይት ሀውስ ቤተ መንግስት የዓለም የጤና ድርጅት ሸፋፍ ኖታል የሚለውንና አሉ የሚላቸውን ሌሎች ጉድለቶችን እስከሚመረምርበት ጊዜ ድረስ ለድርጅቱ የሚያዋጣውን ገንዘብ እንደማይሰጥ አስታውቋል። የምርመራው ሂደት ከሁለት እስከ ሶስት ወራት ሊወስድ እንደሚችል ተገልጿል። ዶክተር ቴድሮስ አድሓኖም በበኩላቸው የዓለም የጤና ድርጅት የኮሮና ቫይረስ መዛመትን በሚመለከት ያከናወነው ተግባር አስፈላጊ በሆነው ጊዜ መገምገም ያለበት በአባል ሀገሮች እና በገለልተኛ አካላት ነው። ይህ መሆን ያለበትም ግልጽነትንና ተጠያቂነትን ለማስጠበቅ ሲባል ነው ብለዋል። አያይዘውም ዶክተር ቴድሮስ አድሃኖም መሻሻል ያለባቸው ነገሮች እንደሚኖሩ አያጠራጥርም ሁሉም ሊማር የሚገባው ትምህርቶች ይኖራሉ አሁን ግን መተኮር ያለበት የቫይረሱን መዛመት በማቆምና ህይወቶችን ማዳን ላይ ነው በማለት አስገንዝበዋል አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። እንዲሁም በፌስቡክ ላይ አት ቪኦኤ አምሃሪክ፣ በአሃዱ ራዲዮ ዘጠና አራት ነጥብ ሶስት ላይም እንዲሁ በቀጥታ ልትከታተሉን ትችላላችሁ። ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት። የምሽቱ አየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ሆነች። ለዜናው ቆንጂት ታዬ፣ ዋና አዘጋጅ ትዝታ ብላቸው፣ እያስተናገድኳችሁ ያለሁት ሰሎሞን አባተ። በኮቪድ 19 ምክንያት ሁላችንም ከየቤታችን እየሰራን ነው። ይህንን ዝግጅት እናንተ ዘንድ እያደረስን ያለ ነው። አብራችሁን ቆዩ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። የደቡብ ኢትዮጵያ ክልላዊ መንግስት በህዝብ ማመላለሻ ላይ ጥሎት የነበረው ገደብ በፌዴራሉ መንግስት የአስቸኳይ ጊዜ አዋጅ ማሻሻያ ቢደረግበትም ሰው ለኮሮና ቫይረስ መተላለፍና ለኮቪድ-19 እንዳይጋለጥ አስተዳደሩ የተጠናከረ ቁጥጥርና ክትትል ማድረጉን እንደሚቀጥል ምክትል ፕሬዚደንቱ አቶ ርስቱ ይርዳው ዛሬ አስታውቀዋል። ዮናታን ዘብዲዮስ ጋዜጣዊ መግለጫውን ተከታትሏል። ከሐዋሳ ዝርዝሩን ይዟል። የኮቪድ-19 ወረርሽኝን ለመከላከል ሲባል ከአዲስ አበባ ጨምሮ ክልሉን አቋርጦ በሚያልፉና በክልሉ ውስጥ ከዞን ወደ ዞን፣ ከወረዳ ወደ ወረዳ፣ ከከተማ ወደ ከተማ ይደረገ ነበረ ማንኛውም የህዝብ ማመላለሻ ትራንስፖርት ላይ የክልሉ መንግስት ለው የነበረው ገደብ በአስቸኳይ ጊዜ አዋጅ መሻሻሉን የክልሉ ምክትል ርዕሰ መስተዳድር አቶ እርስቱ ይርዳው ተናግሯል። በፍጥነት ከአስቸኳይ ጊዜ አዋጁ ጋር ለማስታረቅ ሞክረናል። ለምሳሌ ትራንስፖርትን ብንወስድ የክልሉ መንግስት ወረርሽኙን በመስጋት በአጠቃላይ በሀገር አቀፍ ደረጃ የሚመጡ የህዝብ ትራንስፖርት እንዲቆም ወስኖ ነበረ፣ ግን ይሄኛው በአስቸኳይ ጊዜ አዋጁ እንዲሻሻል ተደርጓል። የመጫን አቅማቸው ወደ 50 ፐርሰንት በማውረድ የህዝብ እንቅስቃሴን መገደብ ጥቅም የለውም ማለት ለወረርሽኙ ስርጭት የሚጠቅም ቢሆንም በሌላ አቅጣጫው ደግሞ ስናየው አጠቃላይ የኢኮኖሚ እንቅስቃሴያችን የህዝቦቻችን ዝውውር እና ይህንን አገልሎት ዘርፉም በአጠቃላይ በመስራት ነው። ይህንንም ችግር የምንሻገሩ የሚለው መተማመን በመፈጠሩ ለበሽታ ወረርሽኙ ስርጭት ለመከላከል የምናደርገው ጥንቃቄ እንደተጠበቀ ሆኖ ትራንስፖርቱን ሙሉ ለሙሉ ዝግ ማድረጉ ተገቢነት የለውም የሚለው ሀሳብ እኛም የገዛ ነው እና የተቀበልነው ሀሳብ ነው። በዘጋንበትም ወቅት ቢሆን በጭነት ተሽከርካሪዎች በእግር ሳይቀር እየተጓጓዘ ህዝቡ የሚጉላላበት ሁኔታ ስለነበረ የተሻለ የሚሆነው የመጫን አቅማቸውን አስፈላጊ ጥንቃቄ በማድረግ ትራንስፖርተሮቹ ጥንቃቄ እንዲያደርጉ፣ ደህንነታቸው እንዲጠብቁ፣ አሽከርካሪው ተሽከርካሪዎቻቸው ንጽህና እንዲጠብቁ በተቻለ መጠን አልኮልና ሴኒታይዘሮች መታጠቡን የመሳሰሉትን እየጠበቁ እንዲሰሩ ማድረጉ፣ መናኸሪያዎቻችንን አስፈላጊው ጥንቃቄ በማድረግ ህብረተሰቡ እንዲጓጓዝ ማድረጉ የተሻለ ነው የሚለው በእኛም በኩል ተቀብለን እየሰራንበት ነው ያለነው። በአስቸኳይ ጊዜ አዋጅ ማሻሻያ ቢደረግበትም ህዝቡ ለኮቪድ-19 ወረርሽ እንዳይጋለጥ የክልሉ መንግስት አሁንም የተጠናከረ ቁጥጥርና ክትትል እንደሚያደርግ አቶ ርስቱ አስታውቋል። እንዳላችሁት አሁንም ቢሆን በትራንስፖርት አካባቢዎች ሰው መብዛት አለ። መናኸሪያዎች አካባቢ በብዛት ሰው ይገኛል። ይህንን ወደ ስታንዳርዱ እንዲመጣ በተለይ ደህንነታችንን የተጓዦቻችን ደህንነት እንዲጠበቅ እና የአሽከርካሪዎችም ደህንነት እንዲጠበቅ በዛ የትራንስፖርት ዘርፉ ላይ ያሉ ኢንዱስትሪ ውስጥ ያሉ ተዋናዮች በሙሉ ደህንነታቸው እንዲጠበቅ አስፈላጊው ክትትልና ድጋፍ እናደርጋለን። ይህንንም ስራ የሚሰራ ግብረ ኃይል አለን። በክልሉ ትራንስፖርት ቢሮ ኃላፊ የሚመራ ትልቅ ግብረ ኃይል ከላይ እስከታች እየሰራበት ነው። ቱዘ ስታንዳርድ እንዲመጣ የበለጠ ጠንክረን የምንሰራበት ይሆናል ማለት ነው። በፌዴራል መንግስት ታወጀው የአስቸኳይ ጊዜ አዋጅ ደንቦች ሙሉ በሙሉ በክልሉ ተፈጻሚ መሆናቸውን ገልጠው ደንቦቹን ተላልፈው በተገኙ አካላት ላይ የክልሉን ህዝብ ደህንነት ለመጠበቅ ሲባል መንግስት ጠንካራ እርምጃ እንደሚወስድና የህግ በላይነት እንደሚያስከብርም ተናግሯል። የበለጠ ጠበቅ ያለ እርምጃ እንዲወሰድ ያገዛል። ይሄ አስቸኳይ ጊዜ አዋጅ ሰው ጠበቅ ያለ እርምጃ በእርምጃ ጭምር እየደገፍ ነው። በማስተማር ብቻ የማንወጣው ስለሆነ በማስተማር ብቻ ህዝባችንን መታደግ ስለማንችል ጠበቅ ያለ እርምጃዎች መወሰድ አለባቸው። ስለዚህ አሁንም ጭፈራ ቤቶች አልቆሙም ብላቸው አሁን ያነሳቸዋቸው አካባቢዎችም የበለጠ ክትትላችንን እናጠናክራለን። ይህን ስራ የሚመራ በክልሉ ጸጥታ ቢሮ ኃላፊ የሚመራ አንድ ግብረ ኃይል ስላለ ኢንፎርስመንቱ ላይ በተለይ አሁን አስቸኳይ ጊዜ አዋጁን ተከትሎ በፍጥነት ወደ ስራ እንዲገቡ እያደረግን ስለሆነ ያልደረስንበት አካባቢ ካለ ይህንን ደግሞ ፈጥነን እናያለን። ሰ ህዝቡ አሁንም አካላዊ ርቀትን በመጠበቅ እጁን በሚገባ በሳሙና በመታጠብና አስፈላጊ ካልሆነ በስተቀር ከቤት ባለመውጣት ራሱን ከቫይረሱ ይጠብቅ ብሏል። ክልሉ ከሌሎች ሀገራት ከሚዋሰንባቸው አካባቢዎች ሰዎች ተደብቀው እየገቡ ነው ተብሎ ለሚቀርበው ክስና የኮቪድ-19 ወረርሽ ሚርባናና የድንበር ጥበቃውን በተመለከተ ለሚሰነዘረው ወቀሳም የማስተካከልሉ አላቱርስቱ ድንበር አካባቢ እንደ ክልላችን ከደቡብ ሱዳንና ከኬንያ ጋር እንጎራበታለን። በጣም ችግር ያለባቸው አካባቢዎች አሉ። አስቀድመን የለየነው ነው። እንደ ክልል መንግስትም ዘግተን የነበረው ነው። በፌዴራል ደረጃ ይሄም ተዘግተዋል። በተቻለ መጠን ጥንቃቄ እያደረግን ነው። የሚገቡትን እየያዝን ነው ያለ ነው። ቤተሰቤ ጋር አገሬ ወገኔ ብሎ ይመጣል እና በተቻለ መጠን ሲመጡ የተወሰነ ማቆያ ቦታዎችን ለይተናል። ወደ ማቆያ ቦታዎቹ እንዲገቡና ቢያንስ 14 ጊዜ ቆይታ አድርገው እንዲወጡ እያደረግን ነው ያለ ነው። ለዛም ይሆን ሴታፕ ሰርተናል። ኮንሶ አካባቢ፣ ቡርጃ አካባቢ ይህን ጥያቄ ይነሳል፣ እየተሰራበት ነው ያለው። ምዕራብ ደቡብ ኦሞም ላይ ተመሳሳይ ቤልት ያሉ አካባቢዎች እንዲህ አይነት ጥያቄዎች ይነሳሉ። ያው በተቻለ መጠን ወደ ማቆያ እንዲገቡ የማድረግ ነው። ከአጎራባች ክልሎችም ጋራ ተናበን እየሰራ ነው ያለ ነው። ለክልሉና ለኢትዮጵያ የክርስትና እምነት ተከታዮች መልካም ምኞታቸውን ገልጠው በበዓሉ ወቅት በመራራቅ ለቤተሰቦቻችንና ለዘመድ ወገኖቻችን ፍቅራችን እንግለጥ ብለዋል። ከእምነት ተቋማት በተላለፈው መመሪያ መሰረትም በዓሉን በቤታቸው ሆነው እንዲያከብሩ ጥሪ አቅርቧል እና ወደ የቤተ ክርስቲያናት መሰባሰብ እንዳይኖር አጥብቀን ጥሪ እናደርጋለን። ይሄ ደግሞ ተላልፎ የሚገኙትን ደግሞ ህግ የማስከበር ስራዎች እንሰራለን። የጸጥታ መዋቅሩ፣ የደንብ አስከባሪዎች፣ በየደረጃ ያሉ ሚሊሻዎች በየአካባቢው የህዝባቸውን ደህንነት ለማስጠበቅ ተግተው ይሰራሉ፣ ጠንክረው ይሰራሉ። ስለዚህ በዚህ መንገድ የሚደረግ መሰባሰብ አይኖርም። የሃይማኖት አባቶች ብቻ በእምነቱ መሰረት የተፈቀደላቸው ቤተ ክርስቲያኑ ላይ በመገኘት ስርዓቱን ያከናውናሉ። ሌሎቻችን ቤታችን ሆነን የምናከናውን መሆኑን እንዲታወቅና ለዚህም መላው ህዝባችን እንዲተባበር ጥንቃቄ እንዲያደርግ ለማስተላለፍ ነው። የኮቪድ-19 ወረርሽኝና የፋስካ በዓል መቃረብን ሰበብ በማድረግ ያልተገባ የዋጋ ጭማሪ ባደረጉና የአቅርቦት ችግር በፈጠሩ ከ6 ሺህ በላይ አካላት ላይ እርምጃ የተወሰደ መሆኑን ገልጠዋል በዓሉን ስናከብር ያለንን በማካፈል ይሁን ያሉት ርዕሰ መስተዳደሩ ከሰባት ሺህ በላይ ህጻናትን መንግስት ከጎዳና እያነሳ መሆኑን ተናግረዋል። ከተለያዩ ባለሀብቶችና አካላት 102 ሚሊዮን በላይ ገንዘብ መሰብሰቡን ገልጠው በጎ ፈቃደኛ ወጣቶች የሚያደርጉትም ድጋፍ አቶ ርስቱ አበራትተዋል። ዛሬ የተለያዩ አካላት ቢሯቸው ድረስ ያመጡትን ድጋፍ ሲረከቡ ቪኦኤ ተመልክቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም አመሰግናለሁ ዮናታን ለዘገባው። ትኩረታቸውን ወደ ወቅቱ ችግር በማዞር የኮቪድ-19 ወረርሽኝን ለመከላከል የሚያስችሉ ስራዎችን እያከናወኑ መሆናቸውን በአማራ ክልል የሚገኙ አንዳንድ ዩኒቨርሲቲዎች አስታውቀዋል። የጎንደርና የደብረ ማርቆስ ዩኒቨርሲቲዎች የንጽህና መጠበቂያ እያመረቱ ሲሆን አስፈላጊ በሆኑ ሌሎች ተጨማሪ ግብአቶች ላይ ምርምር እያደረጉ መሆናቸውን ገልጸዋል። አስቴር ምስጋናው ዝርዝር አላት። በኢትዮጵያ በአማራ ክልል የሚገኙ አንዳንድ ዩኒቨርሲቲዎች የመከላከል ሂደት የሚያግዙ ስራዎችን እየሰሩ መሆኑን ነው ያስታወቁት። ወረርሽኙን መከላከል የሚያስችሉ ግብአቶችን ለማቅረብ እየተንቀሳቀሰ ያለው የጎንደር ዩኒቨርሲቲ ለንጽህና መጠበቂያ የሚሆኑ የእጅ ማጽጃዎችን ወይም ሳኒታይዘር የመሳሰሉ ምርቶችን እያመረተ መሆኑን አስታውቋል። ሌሎችም ምርምሮች እየተደረገ ነው ይላሉ የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን አንድ ግብረ ኃይል ተቋቁሞ ይሄ በሽታ ከህግ አኳያ እንዴት ነው ከህክምና አኳያ እንዴት ነው ከስነ ልቡና ከስነ አእምሮ ከልዩ ፍላጎት ካላቸው ወገኖቻችን አኳያ ማህበራዊ ተጽዕኖው እንዴት ነው የሚለውን የተለያዩ የባለሙያዎች ትብጥር ያሉበት ይህችን ተቋቁሞ እየሰራና እያስተማረ ነው የሚገኘው። በዋናነት በእኛ በኩል እየተሰራ ያለው የሳኒታይዘር በዩኒቨርሲቲው የፋርማሲ ትምህርት ቤት በኩል በቀን እስከ አንድ ሺህ ሁለት መቶ ሊትር እየተመረተ ነው ያለው። በተጨማሪ ተጠናቆ ስራ ባይጀምርም የመካኒካል ቬንትሌተር የመስራት ሙከራዎች አሉ። ይሄ ሲጠናቀቅ ወደፊት ዝርዝሩ ነው የምንገልጸው። ሆነው የምርመራ ቤተ ሙከራም አዘጋጅተናል። ሰሞኑን ከኢፒኤችአይ ከኢትዮጵያ የህብረተሰብ ጤና ጥበቃ ኢንስቲትዩት ባለሙያሽ መጥተው ገምግመው አሟልተው ሂደዋል። እኛም ሰርቲፊኬቱን ተቀብለናል። ስለዚህ ላቡ አሁን በአሁኑ ሰዓት ዝግጁ ነው። ምርመራም ለመጀመር በተጨማሪ ይህን ኮሮና በሽታ መረጃ ስርዓት ዘመናዊ ለማድረግ ሲስተም ተሰርቷል። ይሄ በሽታ ከለይቶ ማቆያ ጀምሮ ሕክምና ማዕከል ላይ ያሉ የክትትል እና የአጠቃላይ የመረጃ የስርዓቱ ዘመናዊ በሆነ መልኩ የዩኒቨርሲቲያችን ባለሙያዎች ሶፍትዌሩ ተዘጋጅቷል። ከዚህ በተጨማሪ ደግሞ ከተለያዩ ከተቋቋሙ የክልል የወረዳ፣ የዞን አካላት ጋር በቅንጅት እየሰራ ነው የምንገኘው። የደብረ ማርቆስ ዩኒቨርሲቲ ፕሬዚዳንት ዶክተር ታፈረ መላኩ በበኩላቸው ለአርሶ አደሩ የግንዛቤ ማስጨበጥ ስራን ጨምሮ የፊት መሸፈኛና የንጽህና መጠበቂያዎችን እያመረትን እንገኛለን ብለዋል። የግንዛቤ ፈጠራ ስራ ሰርተናል። አንዱ እሱ ነው። ሳኒታይዘር እና የተለያዩ ቁሳቁሶችን በግቢ ውስጥ ላይ የማምረት በተለይ ግዢ ላይም አንደኛ በገበያ ላይ ብዙም በቂ ሁኔታ እየተገኘ አይደለም። ከዛም ባለፈ ዝም ብሎ የዋጋ ማጋነንም አቢውዝም እየተደረገ ስለሆነ እሱንም ታሳቢ ባደረገ መንገድ በራሳችን ለማምረት ብዙ ቁሳቁሶችን አምርተናል። ወደ ተመናገር ከስድስት ሚሊዮን ብር ያላነሰ ሳኒታይዘር በው ማስክ ብትው ብዙ የግሉኮስ መስቀያ ላይ የእጅ ማስታጠቢያ ላይ በርካታ ቁሳቁሶችን በራሳችን የማምረት ነገር ላይ ከመግዛት ይልቀር ወደ እዛ ዘንበልን መሆኑን ቁሳቁሶችን አምርተን እያከፋፈልን ያለ ነው። የህክምና ሙያተኞች ናቸው ባለቤትም ሆነው የግብረ ሀይሉም በብዙ ትልቁ ሚና እየተጫወቱ ያሉትኝ ባህርዳር ዩኒቨርሲቲ ላይ የጀማመራቸው ነገሮች አሉ። ከጨርቃ ጨርቅ ጋር በተያያዘ እሱ ስራም ወደ እኛ መጠል ከ ቴክኒክና ሙያ ጋር አድርገን ለማምረት ጥረት እያደረገ ነው ያለ ነው እና ቅድመ ዝግጅት እየተደረገ ነው ያለው። የባህር ዳር ዩኒቨርሲቲ ለሕክምና ባለሙያዎች አልባሳት የሚሆን ልብስ እያመረተ እንደሆነና ለዚህም የአምስት መቶ ሺ ብር ድጋፍ ከአማራ ክልል ምክር ቤት እንደተደረገለት በቅርቡ መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር። የኦሮሞ ቲያትርና ሙዚቃ ባለሙያዎች ማህበር አባላት የሚገኙባቸው የኪነ ጥበባት ባለሙያዎች በኦሮሚያ የተለያዩ አካባቢዎች የሚያደርጉትን የኮቪድ-19 ትምህርትና ቅስቀሳ ቀጥለዋል። የቡራዩ ከተማ አስተዳደር የጤና ባለሙያዎችን የሃይማኖት አባቶችንና በጎ ፈቃደኛ ወጣቶችን በማስተባበር ትናንት ባዘጋጀው ስነስርዓት አባላቱ ተሳታፊ መሆናቸው ተገልጸዋል። ፀሐይ ዳምጠው እዚያው ተገኝታ ነበር፣ ተከታዩን ዘግባለች። የኦሮሞ ቲያትርና ፊልም ቡድን አባላት በትናንትናው ቅስቀሳ የተሳተፉት በግንዛቤ ማስጨበጫው ከጤና ባለሙያዎች ከሃይማኖት አባቶችና ከከተማው አስተዳደር ጋር በመሆን ነው። ህብረተሰቡ የሚተላለፉ መልእክቶችን ተግባራዊ ማድረግ ይገባል ብለዋል በመልእክታቸውም በመርሃ ግብሩ ላይ ከተገኙት አንዱ አርቲስቱ ምኔቻ አሰፋ ህብረተሰቡ ቫይረሱን በመከላከል ላይ ትኩረት እንድሰጥ ነው ያሳስበው። መሰብሰብ የለብንም፣ ስንሰበሰብ ርቀታችንን መጠበቅ አለብን። በየጊዜው እጃችንን ቶሎ ቶሎ መታጠብ ግዴታችን፣ እንደ ግዴታ መውሰድ አለብን። እንጠባበቅ። እኔ ዛሬ ስኖ ነገ አገኛል። ነገ ከነገ ወዲያ ልንገናኝ፣ ልንቀጥል፣ ይሄን በሽታ ልንገታው፣ ልናቆሞ፣ ልንገለው የምንችለው ዛሬ ስንተባበቅ በተለይም ከትንሣኤ በዓል ጋር ተያይዞ ጥሬ ምግቦችን ከመመገብ እንቆጠብ፣ መልእክት አስተላልፏል። ሲስተር ጫልቱ በብራዩ ከተማ ጤና ጣቢያ ውስጥ የሚያገለግሉ የጤና ባለሙያ ናቸው። ህብረተሰቡ ራሱን ከቫይረሱ ለመጠበቅ የሚያደርጋቸው ጥንቃቄዎች መበረታታት አለባቸው ይላሉ። ጥንቃቄ መደረግ እንዳለበት አስገንዝበዋል። ተራርቦ መሄድ በጣም ጥሩ አይደለም። ይሄ ለዚህ በሽታ መተላለፍ በጣም ሰፊ ሚና ይጫወታል። ለሰዎች ስትናገሬ አሁን ተራርቆ ከሄዱ ትንሽ ተገናኝቶ ተጠጋግቶ ተያይዞ ተቃቅፎ ሲሄዱ መንገድ ላይ ይታያል። ለህብረተሰቡ አሁንም ይበልጥ በየአቅጣጫው በየትም ትምህርት መሰጠት ስለሚያስፈልግ እየሰጠን ነው ማለት ነው። እስቲ ለዚህ ለድሀ አገር ማለት ነው በቀን መቶ መቶ ተገዝቶ ቀም ነገር ቢሆን ማን ይችላል? አሁን ግን እጃችን በመታጠብና እርቀታችን በመጠበቅ እጅ ብለይት ላለመጨባበቅ ይሄንም በሽታ የምንከላከል ከሆነ በጣም ቀላል ስለሆነ አደራ ጭምር ነው ለህብረተሰብ የምለው። የከተማው ከንቲባ አቶ ሰለሞን ፈዬ በተሽከርካሪ በመዘዋወር ነዋሪው የግል ንጽህናና የአካላዊ ርቀቱን በመጠበቅ ራሱን ከኮሮና ቫይረስ ስርጭት እንዲከላከል ቀስቅሰዋል። ህብረተሰቡ ግንዛቤ አግኝተዋል። ነገር ግን አተገባበሩ ላይ ችግር ስላለበት በተለይም ማህበራዊ ርቀቱን ጠብቆ ከማንቀሳቀስ አንጻር ትራንስፖርት አጠቃቀም ላይ ህብረተሰብ ከሚሰበሰብበት አካባቢ ስናይ የመሰብሰብ ቦታዎች ምልክቶች አሁንም ስላልተቋረጡ ህብረተሰቡ ግንዛቤውን በደንብ እንዲጨብጥና የጤና ባለሙያ የሚያስተላልፈውንና መንግስት ያወጣውን አዋጆች እንዲተገብሩ በደንብ ግንዛቤውን እንዲይዙ ነው። ይህንን ለማድረግ ደግሞ ሁሉም የራሱን ድርሻ እንዲወጣ ታስቦ አርቲስቶች ከኦሮሚያም የመጡ ከተለያዩ ከተሞች የመጡ አርቲስቶች ተሳትፈውበታል። ሁለተኛ፣ ሁሉም የሃይማኖት አመራሮች እና ተከታዮች ዛሬ መልክት እያስተላለፉ ነው ያለው። መንግስት ያወጣውን አዋጆች አስቸኳይ ጊዜ አዋጅን ለማስፈጸም የወጣው ደንቦችና መመሪያዎች ስለመጡ እሱ ላይም ግንዛቤውን እንዲይዙና አጠቃላይ ይህንን በሽታ ለመከላከል ቅድሚያ መሰራት ያለባቸው ጥንቃቄዎች ላይ ሰፊ ግንዛቤ እንዲያገኙ እና አተጋገባበር ላይ ያለውን ችግር ከወዲሁ እንዲፈታ ለማስጨበጥ የሚደረግ አላማ ነው ማለት ነው። የዛሬ ጉዛች የከተማው ጤና ጥበቃ ጽህፈት ቤት አላፊ አቶ ምዝጋና ጤረሳ በበኩላቸው በከተማው እስካሁን ስምንት ሰዎች በቫይረሱ ተጠርጥረው በለይቶ ማቆያ ክትትል ስደረግላቸው መቆየታቸውንና ገሚሶቹን ገሚሶቹ ነጻ በመሆናቸው መውጣታቸውን ተናግረዋል። በእኛ ከተማም ሊገኝ ይችላል የሚል እሳቤ ይኖረናል። በአዲስ አበባ ቅርበት ካለን ከቶታል ፖፕሌሽኑ ከመነሳት ማለት ነው ለቀል ቅድሜን የተለያዩ አሶሊሽን ሴንተሮችን አዘጋጅተናል። አራት አሶሊሽን ሴንተሮች ለዚህ የሚሆኑ ባለሙያዎችን አሰልጥነናል። እነኛ ባለሙያዎች አሁን አሶሊሽን ያስገባ ነው ለዚህ የተጠራጠሩ ወደ ስምንት ሰዎች በቡራዩ ከተማ አስገብተን ነጌቲቭ የሆኑ አሉ ነጌቲቭ ሆኖ የወጡ ሌሎቹ ደግሞ አስራ አራት ቀን ጠብቆ ምልክት ሳያሳዩ የቀሩት ወደ ቤታቸው የተመለሱ ስላሉ አሁን ባለው ደረጃ ወደ አራት ቦታዎች አሶሌሽን ሴንተር ከነ ከሚያስፈልጉት ነገሮች ጋር አዘጋጅተን እየሰራ ነው የምንገኘው። የተለያዩ የከተማው ነዋሪዎች ህብረተሰቡ፣ አሁንም ድረስ ግንዛቤው አናሳ መሆኑን ጠቅመው መንግስት ያስቀመጣቸውን መመሪያዎች ተግባራዊ ማድረግ እንደሚገባ ተናግረዋል። ለአሜሪካ ድምፅ ሀይዳም አምጦነኝ ከአዲስ አበባ። አመሰግናለሁ ah, ፀሐይ አድማጮች ዝግጅታችን ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ተዘታ በላቸውና በመላ ባልደረቦቻችን ስም የምንሰናበታችው አቀናባሪው ንጉሱ ታምሬና እኔም ሶሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ጤና ይስጥልን። በደህና ደሩ።